ለምንድን ነው የሸሹት? መቼስ ነው የሸሹት? ምናልባት መጠቀስ ካለበት እኔ በ1994 አራት እስከ ሁለት ሺህ ዓመተ ምህረት በጠቅላይ ሚኒስትር ቤት በወታደራዊ ደህንነት የጠቅላይ ሚኒስትር ስፔሻል አጃቢ ሆኝ ያገለግል ነበረ። በአማራ ሕዝብ ላይ እና በተለያዩ በኢትዮጵያ ዜጎች ላይ የሚፈጸመው ግፍ በጣም በጣም በጣም ዘግናኝ የሆኑ ነገሮችን እያየን ስንመጣ ጥያቄዎችን ማቅረብ ጀመርን። ጥያቄዎችን በምናቀርብበት ሰዓት የድሮ ስርዓት ናፋቂ እየተባልን በእኛም ላይ ኩርኮማ ይበዛ ነበረ። ከዛ ይሄ ወታደራዊ ደህንነትና በአዲስ አበባና በኦሮሚያ ልዩ ዞን ልዩ ሀይል ፖሊስ ተብሎ የሚጠራ ኃይል ነበረ። በዛ ሀይል ለስምንት አመት ያክል አገልግያለሁ አመራሩኝ ማለት ነው። እኛ ጥያቄዎች ባቀረበን ቁጥር መኮንኖች ክበብ ላይ እታፈንን ማለት ነው። ቋግሜ ሁለት ሁኔታ የተያዝኩት በማዕከላዊ እስር ቤት አመቱ መቼ ነው ነው አይገልጹትም ሁለት ሺህ ስምንት ቋግሜ ሁለት። ከዛ ማዕከላዊ ያው እንደሚታወቀው አንድ አንድ ይጠባብ ክፍል ነው ያላት መገለባበጫ የላትም። ከዛ ውስጥ እያሰቃዩኝ ባለበት ሁኔታ ላይ ያውጡኛል። ሸፍነው ያወጡኝና ዛፍ የበዛበት ቦታ ነው ይዘው የሚሄዱት። እኔ የት አካባቢ እንደሆነ ማወቅ አልችልም። አንደኛው መሳሪያ ያቀባብላል። አንደኛው ገላጋይ ይሆናል። በለው እዚህ ጋር ተገልለ እንድትጣል ተፈርዶብሃል ይሉኛል። እንደገና ሀሳባቸው ይቀይሩና ገመድ አንገቴ ላይ ያጠልቁና ለአንተ ጥይታ እናበላሽም አንጠልጥሎ መሄድ ነው እያሉ በተደጋጋሚ ያሰቃዩ ነበረ። ድብደባው ው ግድግዳ ግፉ እየተባልን ነው እየተባልኩ ነው። የሚያሰቃዩ እየነበረው ማለት ነው። ሌሊት ነው ምርመራ የሚደረገው በተወሰኑ ሰዎች ነው ምርመራ የሚደረገው። መጀመሪያ ቀን ሰውነት ተ አስከሬን ጋር ያሳደሩኝ፣ ያው ሰውነታቸው እንዳልሆነ ሆኗል፣ እጅግ በጣም ይሸታል። ድጋሜን በሌላ ቀን ደግሞ እንደዚህ ከአንድ አስከሬን ጋር አሳደሩኝ። ጠሮ ወር ግን የተፈጸመው ነገር ጠሩኝ። በግምት ስምንት ሰዓት ይሆናል ብዬ አስባለሁ። ሲጠሩኝ የሆነ ልጅ ይዘውት መጡ። መልቼ የሚባል ወታደራዊ ደህንነት ውስጥ እንደነበረ አውቃለሁ። ታውቀዋለህ ወይ? አሉኝ። ኧረ እኔ አላውቀውም። እሱ ከእነ ማን ጋር ግንኙነት እንዳላችሁ ነግሮናል፣ አንተ ታወጣለህ አሉኝ። እኔ ከእነ ማንም ጋር ግንኙነት የለኝም አልኩት። እሱን ያን እጁን እየከታተፉት እንደ ሽንኩርት አንዱን ጣቱን እስከ ላይ ጨርሰውት፣ ሁለተኛው ጣቱ ላይ ሲደረስ ነብሶ ወጣ ማለት ነው። ሙቶም አልተውትም፣ ሁለቱን እጆቹን የጨረሱት ማለት ነው። እንደዛ ካደረጉ በኋላ ሌላ ሶስት ሰዎች የሞቱ እንትን አለ። እሱ ሲሞትባቸው ወስደው ካስገቡ በኋላ ወደ እነዛ ሰዎች ተቀላቀልኩ ማለት ነው። ወደ አስከሬኖቹ ጋራ ማለት ነው። ወደ አስከሬኖቹ ጋራ ሲሄድ መሀል ላይ ያስተኙኝ ማለት ነው። ሌላ መንቀሳቀስ አትችልም። ያሁን እኔም የሞትኩ ስለሆንኩ እኔም እንደመሞት ስለማውቀው ያችን ለሊት አሳለፍኳት። በአራት ቀን ልዩነት ነው ይመስለኛል፣ ሌላ ቦታ ይዘውኝ ሄዱ። አይኔን ሸፍነው ነው ያስገቡኝ። ግራውንድ ውስጥ ነው። ከገባም በኋላ አይኔን ገለጹት። አይኔን ከገለጹት በኋላ ከነ ነፍሱ እንደዛ ሰው ሲቀብሩ አየሁ ማለት ነው። ነገር ግን እኔንም ያን እንደሚጠብቀኝ ነበር የተነገረኝ ማለት ነው። ያው ባገኘሁት አጋጣሚ እንዳመልጥ ተገድዳለሁ ማለት ነው። እንዴት አመለጡ? እንዴት አመለጡ? ከእስር ቤት ነው ያመለጡት። አጋጣሚ እስር ቤት ስቀርብ ይህ ግፍ እየተፈጸመብኝ ነው ብዬ ስጠይቀው የተጠየቅከውን ለምን አትመልስም አለኝ ማለት ነው። የሆነ ቁርጥ አለ ውስጤ ላይ። ምክንያቱም ዳኛው አነጋገሩ ራሱ በጥይት ተመትቼ መሞት እንዳለብኝ ስቃው እጅግ በጣም ከባድ ስለሆነ በጥይት ተመትቼ እንድሞት ነበረ ማስብ የነበረው ማለት ነው ችሎቱ ላይ ሊያስረኝ ሲል እንደዚህ እጀን ከፍ አድርግ የሰጠውት ማለት ነው። ልክ እሱ እጀን ሊያስረው ሲል ከውጭ ጥይት ተተኮሰ። ያን ጊዜ በሰውየው መጣወት ማለት ነው። የፖሊስ አመራሩን ጉልበት የዚህ ዩኒቨርስቲ አካባቢ መጣወት ወደቀ። ከችሎት እንደወጣው ደረጃ አለ። ከህዝቡ ተቀላቀልኩ ማለት ነው። በጣም ብዙ ህዝብ ነበረ። ከዛ በኋላ ብዙ እስረኛ ነው የሮጠው ያመለጠው። እኔም እንደ ማንኛውም ሰው ሩጭ፣ እግዚአብሔር እድሉን አግኝቼ ለማምለጥ ለቅቻለሁ ማለት ነው። ለዛሬው እዚህ ላይ ይብቃን። ረጅም ሆኗል ቃለመጠይቁ። እየተከታተልን ሌላውንም ታሪክ በድጋሚ የምንሰራውን እንሰራለን።